ሰላም ለእናንተ ይሁን ጋቢና ቪኦኤ የተጀመረ ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ ኢትዮጵያ ሰብአዊ መብቶች ኮሚሽን በየዓመቱ የሚያዘጋጀው የፊልም ፌስቲቫል ዘንድሮ ለሦስተኛ ጊዜ በዚህ ሳምንት ተጀምረዋል ዘንድሮ ከ160 በላይ የሆኑ የኪነ ጥበብ ስራዎች ለውድድር ቀርበዋል የፌስቲቫሉ ዓላማ ኪነ ጥበብን በመጠቀም ስለ ሰባዊ መብቶች ግንዛቤ ለመፍጠር እንደሆነ አዘጋጆች ተናግረዋል። ገብረ ሚካኤል ገብረ መድን ስለ ፌስቲቫሉና የውድድሩ አሸናፊዎች ቀጣዩን ዘገባ ልኮልናል። የኢትዮጵያ ሰብአዊ መብቶች ኮሚሽን እንደ አውሮፓውያኑ አቆጣጠር በየዓመቱ ታህሳስ 10 የሚውለውን ዓለም አቀፍ የሰብአዊ መብቶች ቀንን ለማሰብ በ2014 ዓ ም ዓመታዊ የሰብአዊ መብቶች ፊልም ፌስቲቫል መጀመሩን ይገልጻል። ዘንድሮ ለሶስተኛ ጊዜ የተዘጋጀው የፊልም ፌስቲቫልም በዚህ ሳምንት ሰኞ ዕለት ታህሳስ 1 ቀን 2016 ዓ ም በአዲስ አበባ ተጀምረዋል። ፌስቲቫሉ በኮሚሽኑ ዓመታዊ ሪፖርት አሳሳቢ ተብለው በተለዩ ሰብአዊ መብቶች ላይ ያተኮረ ሲሆን ዓላማውም በሰብአዊ መብቶች ዙሪያ ግንዛቤ ለመፍጠር የኪነ ጥበብ ዘርፉን ለመጠቀም እንደሆነ የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ ተናግረዋል። ኪነ ጥበብን ለሰብአዊ መብቶች ባህል ማዳበር፣ ግንዛቤ ማስፋፋት፣ ጥበቃ መሳሪያ ብቻ ሳይሆን ራሱ ግብም ስለሆነ እነዚህን ሁለት መሰረተ ሀሳቦች አድርገን ኪነ ጥበብን በአጠቃላይ የጥበብ ስራዎችን ለሰብአዊ መብቶች ዓላማ ከመገልገል ጋር የተያያዘ ነገር ነው። በዚህም ስለ ሰብአዊ መብቶች ግንዛቤ ለመፍጠር፣ ስለ ሰብአዊ መብቶች ለማስተማር፣ ስለ ሰብአዊ መብቶችን ባህል ለማድረግ እንዲረዳ የታሰበ ጉዳይ ነው። እንደ ማህበረሰብ በገነባ ነው ኋላ ቀር የሴት ልጅ እሳቤዎች የተፈተነ ነበር። እነዚህ ሁሉ ተደምረው ነው ወደ ሌላ መስቅልቅል ባለፉት ሁለት ዓመታት በተካሄዱት የፊልም ፌስቲቫሎች በሰብአዊ መብቶች ዙሪያ የሚያጠነጥኑ አጫጭር ፊልሞች ብቻ ቀርበው የሚወዳደሩባቸው ነበሩ። ዘንድሮ የተዘጋጀው ሦስተኛው ዙር ፌስቲቫል ግን ከፊልም ሥራ በተጨማሪ በልዩ ልዩ የኪነ ጥበብ ዘርፎች የተሰማሩ ባለሙያዎችን ለማበረታታትና ዕድልም ለመስጠት የፎቶግራፍ እይታን አካቷል። በባለሙያዎች ተዘጋጅተው ለውድድር ከቀረቡት አጫጭር ፊልሞች መካከል የአህመድ አብዱ ሰይድ ለምን የተሰኘ ፊልም አሸናፊ ሆነዋል። በሶስተኛው ዙር የኢሰመኮ ፊልም ፌስቲቫል በፕሮፌሽናል አጭር ፊልም ዘርፍ አንደኛ የወጣችው ወይም አንደኛ የወጣው ተወዳዳሪ አህመድ አብዱ አህመድ አብዱ የፊልሙ ይዘት በሰሜን ኢትዮጵያው ጦርነት ወቅት በትግራይ ሴቶች ላይ የተፈጸመውን ፆታዊ ጥቃት የሚያትት እንደሆነ አዘጋጁ ለአሜሪካ ድምፅ ተናግረዋል። እኔ ከትግራይ ክልል ነው የመጣት። ለዚህ ውድድር ነው እዚህ የተገኘት። ያን ውድድር ሳስገባ ፊልሙ ሲሰራም የተሰራበት ቦታም በትግራይ ክልል ነበር። የፊልሙ ዘውግ ግን በትግርኛ ነው የተሰራው። ንግግሮቹ ሁለቱም ሶስቱ በትግርኛ ነበር የተሰሩት። ርዕሱን ለምን ይላል፣ በአማርኛ ሲመጣ ወይም በእንግሊዝኛ ሲሆን ይላል እኔ ፊልሙ ዲፐንድ ያደረግኩት በትግራይ ክልል ላይ ባለፈው ዓመታት በጣም አስጨናቂና ላጭራሽ የሆነ የጦርነት ሂደት እንደነበር እናውቃለን። በአንድ ሴት ላይ በደረሰባት የፆታዊ ጥቃት ምክንያት ሁሉም ዙሪያ በጦርነት ተከበው መድኃኒት አጣ፣ ምግብ አጣ እርግዝናዋ መቆጣጠር በማትችልበት ደረጃ ደርሳ በመጨረሻ ላይ ያለምንም እርዳታ ህይወት አንስታት የሚያሳይ ፊልም ነበር የሰራሁት። በጀማሪ ባለሙያዎች ከተዘጋጁት መካከል ደግሞ የአዲሱ ደመቀ ስለ ህይወት የተሰኘው ፊልም አሸንፈዋል። አዲሱ ደመቀ ወደ መድረክ። የጅማ ከተማ ነዋሪ እንደሆነ የገለጸው ደመቀ በፊልሙ የህግ አስከባሪ አካላት በህብረተሰቡ ዘንድ የሚፈጥሩትን ተጽዕኖ ማሳየቱን ይናገራል። የህግ አካላቶች ማለት ነው። ከግንዛቤ ችግር የተነሳ ማለት ነው በህብረተሰቡ ላይ የሚያደርጉትን ተጽዕኖ ነው እየሰራ ያለት። ተጽዕኖ ማለት ነው በህብረተሰቡ ላይ የሚያደርጉትን ተጽዕኖ ማለት ነው። ለምሳሌ አንድ የህግ አካል ማለት ነው ህብረተሰቡ ላይ ድሃ ህብረተሰቡ ላይ በጣም ትልቅ እንትን አለው። እሱን ስለሚያደርግ እሱን ነገር ነው ያሳየት። ኪነጥበብ ስለ ሰብአዊ መብቶች ግንዛቤ ለመፍጠር ትልቅ መሳሪያ መሆኑን የጠቀሱት ዋና ኮሚሽነር ዶክተር ዳንኤል በቀለ ከዚህ አኳያ በየአመቱ እየተዘጋጁ ያሉት የሰብአዊ መብት የፊልም ፌስቲቫሎች ውጤት እያስገኙ መሆናቸውን ገልጿል። የሰብአዊ መብቶችን መሰረት አድርገው የሚሰሩ የስነ ጥበብ የኪነ ጥበብ ስራዎች ቁጥራቸው እየጨመረ የመጣ ይመስለናል ወይም ደግሞ የሚያስተላልፉት መልእክትም ጥልቀቱ የኪነ ጥበብ ውበቱም የበለጠ እየጨመረ እያደገና በኪነ ጥበብ ወይም በሥነ ጥበብ ባለሙያዎች ዘንድም ለዚህ ጉዳይ የሚሰጡት ትኩረት የበለጠ እየጨመረ የመጣ ይመስለኛል። ግን የበለጠ ይህንን ለማበረታታት ያደረግነው ጅማሬ ጥሩ ውጤት እያስገኘ ይመስለናል። ተወዳድሮ ባሸነፈበት አጭር ፊልም በትግራይ ክልል በነበረው ጦርነት ከተፈጸሙት ዘግናኝ የሰብአዊ መብት ጥሰቶች አንዱን ለማሳየት እንደተጠቀመበት የገለጸው አህመድ አብዱ ሰዒድ ለዚህ መዘዝ ያበቃን ጦርነት ሊበቃን ይገባል ይላል። ጦርነት በጣም አስከፊና አውዳሚ እንደሆነ እናውቃለን፣ ሁላችን በጣም አስከፊና አውዳሚ ነው። በጦርነት ውስጥ ያሉ ከተሞች፣ ሀገሮች ሆኑ ህዝቦችም ሊሆኑ ይችላሉ። በየቀኑ የሚደርስባቸው ሰቆቃ ከነሱ በላይ የሚረዳው ሊኖር አይችልም። በተቻለ አቅም ከጦርነት ነፃ የሆነ አየር የምንተነፍስበት ሁኔታ ለመፍጠር የሁላችን ሚና አለበት ብዬ አስባለሁ። ስለዚህ በተቻለ አቅም ለማህበረሰብ፣ ለዓለምም፣ ለፍጡርም ከጦርነት የጸዳና ከጦርነት ነፃ የሆነ ማህበረሰብና አካባቢ ለመፍጠር የሁላችን ሚና ትልቅ ነውና በቻልነው አቅም ጦርነትን ለማጥፋት ጦርነት ብንገፍት ደስ ይለኛል ብዬ አስባለሁ። በጀማሪ ባለሙያዎች ዘርፍ የአጭር ፊልሙ ውድድር አሸናፊው አዲሱ ደመቀም የሚከተለውን መልእክት አስተላልፏል። ስለ ሕይወት ነው የሚለው የፊልሙ ርዕስ ማለት ነው። ስለ ሕይወት ብዙ ነገር ነው ሰው የሚያልፈው ትልልቅ ነገሮችን ያልፋል። ግን ህብረተሰቡ አንድ ሰው በታችሁን አይቶ ረግጦ እንዳያልፍ እና ሁሉም ሰው ነገ ምን እንደሚመጣበት ስለማያውቅ በስልጣኑ ተመክቶ ሌላ ነገር እንዳያደርግ መልእክቴን ማስተላለፍ ፈልጋለሁ። የፊልም ፌስቲቫሉ ከታህሳስ 3 እስከ ታህሳስ 20 ቀን 2016 ዓ.ም ድረስ በልዩ ልዩ የኢትዮጵያ ዩኒቨርሲቲዎች ከተካሄደ በኋላ ፍጻሜውን እንደሚያገኝ ተገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ ገብረ ሚካኤል፣ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ በቀጣዩ ዝግጅታችን በልጅነት እድሜው ወደ ሙዚቃ ዓለም የገባውን ወጣቱን አቀናባሪ ክሮቤል ተስፋዬን የሙዚቃ ሕይወት እንቃኛለን። ኬኔዲ አባት ያቀርበዋል። የሙዚቃ ፍቅር ያደረበት ገና በልጅነት እድሜው ነው። አቀናባሪ ኪሩቤል ተስፋዬ ዳላክ ባንድ ውስጥ በዋናነት በድራም ተጫዋችነት ለብዙ ዓመታት በሰሩት ሙዚቀኛ አባቱ ተጽዕኖ አድሮበት ወደ ሙዚቃው ዓለም መሳቡን የሚገልጸው ወጣቱ አቀናባሪ ነገር ግን አባቱ ጭምር ወደ ሙያው በማዘንበሉ ደስተኛ እንዳልነበሩና በዚህም መፈተኑን አውግቶናል። ወደ ሙዚቃው ቀደም ብሎ ነው የጀመርኩት ሃይስኩል ሆኜ ወደ አስረኛ ክፍል ተማሪ ሆኜ ነው የጀመርኩት። ያው አባቴ ሙዚቀኛ ነበረ። ያው ግን ብዙ ፈቃደኛ አልነበረ ሙዚቃ ውስጥ እንድገባ። በትግል ነው። ያው የሙዚቃ ህይወት እነሱ በነበሩበት ሰዓት የነበረው የሙዚቃ ህይወት ከባድ ነው የነበረው። ምክንያቱም የማህበረሰቡ አስተሳሰብ ብዙ ለሙዚቀኛ የነበረው ግምት የወረደ ነው። አባቴ ወዶት ደስ ብሎት ነው ሙያውን ሲሰራ የቆየው። ነገር ግን ለእኛ ደግሞ የተሻለ ለልጆቹ የተሻለ ህይወት ብሎ የሚያስበውን መንገድ እንድንሄድ፣ ያው እንደ ማንኛውም ቤተሰብ ትምህርት ላይ ትኩረት እንድናደርግ፣ ይሄ ይሄ ነበረ። ግን ያው ከውስጥ ስለነበረ በጣም ሲያየኝም በቀላሉ ምለቅ እንዳልሆነ ገባውና፣ እንደዛ ሲሆን በቃ አትሊስት ተምረህ ገባበት ብሎ ከዛ ትንሽ የተወሰነ ጊዜ ስድስት ወር ኮርስ እንደወስድ አደረገ። ከዛ የተለያየ ቦታ ኪቦርድ ያለበት ቦታ በሙሉ ነበር የሚሄደው በወቅቱ። በቃ ልክ ሲፈቀድልኝ እና ያው ግን ጥሩ ሆነልኝ ያመለጠኝን ተከልክዬ የቆየሁትን እንትን ለማከከስ ቻልኩኛ። በዚህ መልኩ ወደ ሙዚቃው ህይወት የገባው ኪሩቤል ገና በአስራዎቹ መጨረሻ እድሜው የአብሮ አደጉን የአርቲስት ኖክ አበበን የመጀመሪያ አልበም በመስራት ወደ ሙዚቃ ቅንብር የገባበትን አጋጣሚም እንዲህ ይገልጻል። ወደዚህ ወደ ቅንብሩ ደግሞ ሳላስበው ነው የገባሁት። በሄኖክ ስራ ነው የገባ ነው። ይሄንንም ራሱ እንደዚህ ሳምፕል እንደቀልድ ነው ሳምፕሎች ሰርተን ሌላ አቀናባሪ ጋር እንዲወስዳቸው ለማዘጋጀት ያክል ነው አሬንጅመንቶቹ የተጀመሩት። እና በአጋጣሚ አንድ ያምርባታል የሚለውን ዘፈን ክብረት ዘኪው ሰማው ና ዴኮ በቃ ያለቀ አሬንጅመንት ነው። አዎ ሚክስ እና ማስተር ከተደረገ ይሄ በደምብ ሳውንድ ካገኘ በቃ እኮ በእንደዚህ መንገድ አልበም መስራት ትችላላችሁ ተባለ። ስለዚህ ሳይታሰብ ነው የተጀመረው። ከዚያ አይኮን ከሰራው በኋላ ደግሞ በቃ ጥያቄዎች ከሌላም ድምፃያን ሲመጡ ሳላስበው ወደ ቅንብሩ ስራ ገባሁም ማለት ነው። ከዚህ በኋላ የብዙ አርቲስቶችን ሙዚቃዎች አቀናብሯል። ከፍተኛ ተወዳጅነትን አገኝቶ በነበረው ጃኖ ባንድ ውስጥም ለአመታት የሰራ ሲሆን፣ ስለ ባንዱና በባንዱ ስለነበረው ቆይታም አጫውቶናል። የጃኖ በጣም ደስ የሚል ቆይታና ብዙ ነገር የተማርኩበት ነው። ኢትዮጵያ ውስጥ ያልተለመደ አይነት እና የሙዚቃውም አይነት፣ የማኔጅመንት ቲሙ ለባንዱ የነበረው በጀት የሚያደርጉ ትልልቅ ሰዎች ነበሩበት እና የንትን ጠንካራ ማኔጀርም ነበረው። በአጭር ጊዜ ውስጥ ተቀባይነትን ያገኘ ፕሮጀክት ነው። አላማውም ትልቅ ነው የነበረው። በኢንተርናሽናል ሌቭል ደረጃ የኢትዮጵያን ሙዚቃ ባህል ማስተዋወቅ ነበረ ለተለያየ ኦዲየንስ ከዚህ ከተለመደው ከሀገራችን ኦዲየንስ ወጣም ያለም ኦዲየንስ ጋር ፐርፎርም ማድረግ ችለናል። ብዙ ነገር ልምድ ወስጄበታለሁ የኑሮም የሙያም የሁሉ ነው። የጃኑ ባንድ ከፈረሰ በኋላም ከጓደኞቹ ጋር ሌላ ባንድ መስርቶ እንደነበር የሚያነሳው ሙዚቀኛው ከተለያዩ ሙዚቀኞች ጋር በዓለም አቀፍ መድረክ ላይም ተጫውቷል። ከነዚህም ውስጥ ጠቅላይ ሚኒስትር አብይ አህመድ የኖቤል ሽልማት በተቀበሉበት መድረክ ላይ የተጫወተው ይጠቀሳል። ከዛ በኋላ የሙዚቃ ህይወቴ እንግዲህ ሌላ ባንድ አቋቋምን ቶራ የሚባል ግሩፕ በዛ ባንድ የተለያዩ ስራዎችን ቲቪዎች ላይ ምናምን ቀዳን። ከተለያዩ አርቲስቶች ጋር ተዛ ደግሞ በጣም መመኘው የነበረው ጃኖም ሆኝ ቢሆንልኝ ብዬ የማስበው ነገር በኢንተርናሽናል መድረክ ደረጃ ትልቅ ነገር መመኘው፣ የዚህ የኖቤል የኖርዌይ ፕሮግራም ሀፕን አደረገ። በጣም ትልቅ አቺቭመንት ነው ለአንድ ሙዚቀኛ በሚገርም ሁኔታ እሱ እድል ተገኘ ያንን ማቅረብ ቻለን። እና በጣም ጥሩ አጋጣሚ ና ብዙ ነገር የተማርኩበት እንደሱ አይነት ስራዎችን የባንድ ስራዎችን ብዙ ደግሞ ቱሮች በተለያዩ አለም ሄጄ ከተለያዩ አርቲስቶች ጋር የመስራት እድል አገኘሁኝ። እነዛ ነገሮች እስካሁንም እያደረኩኝ ነው። በአሁኑ ወቅት ፒያሳ አካባቢ በሚገኘው የራሱ ስቱዲዮ ውስጥ የሙዚቃ ቅንብር የሚሰራው ኪሩቤል ከሙዚቃ ጋር ያለውን ቁርኝት ሲገልጽ ለሙዚቀኛ ሙዚቃ የነፍስ ነገር ነው። ስሜት ብቻ ሳይሆን ማለት ነው። እና ሌላ ፍሪደም ነው ያለው ያ ሙዚቃ ላይ ሲቀመጥ ሁሉን ነገር ነው ምራሰው ሁሉን ተናድጄም ከሆነ ረሰዋለው የሆነ ነገር አስጨንቆም ከሆነ ትረሳዋለህ። ደስ ብሎም ራሱ ልትረሳው ትችላለህ። ምክንያቱም ያ ራሱን የቻለ በቃ መስጦ ይዞ የሚሄድ ነገር ስላለ ማለት ነው። እና እድለኛን ብዬ አስባለሁ። እንደ ስራ መተዳደሪያችን ሙዚቃ ሆኖ በዛ ውስጥ እየኖርክ ማለፍ ከቻልክ ትልቅ ነገር ነው። እንደ ሙዚቀኛ ሆኜ እስከመጨረሻው ከሄድኩኝ በጣም ደስ ይለኛል። የምመኘው ነገር አንዱ እሱ ነው። በሙዚቃ ህይወቱ ከኪቦርድ ውጪ ሌሎች ተያያዥ የሙዚቃ ሙያዎችን የሚያዳበረበትን መንገድ በማንሳት ተሞክሮውንም አጋርቶናል። በእኔ ሙያ ውስጥ አሁን ኪቦርዲስት ነው የነበርኩት፣ መጀመሪያም ስጀምር። ከዛ ለቅንብሩ መጣ፣ ወደ ቅንብር ገባሁኝ። ከዛ ደግሞ ጃኖም እየሰራሁኝ፣ ያው ሌላ ባንድ መጫወት ምናምን ስለማንችል በገንዘብ ራሴን እንትን ለማድረግ ሳውንድ መስራት ጀመርኩኝ። ምክንያቱም እሱ ያው ችግር ስለሌለው መድረክ ላይ የሚያስወጣ ነገር ስላልሆነ አሁን እሱንም ተምሬ በራሴ በቃ ተጣጥሬ የተለያዩ ቦታዎች እየሄድኩኝ ሳውንድ ሰራ ነበረ። እዛ ደግሞ ቤዝ ጊታር እንደገና ጥናሆኝ ያው መድረክ ላይ ወጥቶ ለመጫወት ሳይሆን እዚ ስቱዲዮ ውስጥ እና ሙያ ውስጥ ሆኖ የተለያዩ ነገሮች መድፈር ቻልኩኝ ማለት ነው። ያ ከየት ነው የመጣ? በቃ ልሞክር ከሚል ነገር ነው እና ሁሌ አንድ ነገር ብቻ በአንድ መንገድ ብዙ ጊዜ ሕይወትን ላታሸንፈ ትችላለ እና አሁንም እራሱ ከሙዚቃም ውጭ ሌላም ነገሮች መሞከር ብችል ደስ ይለኛል እና ሌላው ሙያ ላይም ያለው ሰው እንደዚሁ ቢያደርግ እመክራለሁ። ሕይወትን ለማሸነፍ የተሻለ ነገር ለማምጣት ህልሜ በሙዚቃው ዓለም የተሳካለት የሚባል ሰው የደረሰበት መድረስ ብቻ አይደለም፣ የሚለው ኪሩቤል በኢትዮጵያ ያልተሞከሩ ዘርፎችን በመድፈር በአገሪቱ የሙዚቃ ኢንዱስትሪ ላይ አንዳች አዲስ አሻራ የማሳረፍ እቅድም አለው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ ኬኔዲ አባትን ለቀደመው ዘገባ እናመሰግናለን። ጋቢና ቪኦኤ ነው ከአሜሪካ ድምፅ እየተከታተላቸው የምትገኙ 在做。 አካባቢ ያሉት ትምህርት ቤቶች የዘመኑን የመማር ማስተማር ሂደት እንዳልጀምሩ የገለጹና ከክልሉ ወደ አዲስ አበባ ዩኒቨርሲቲ የገቡ ተማሪዎች በተለይ ዘንድሮው የአስራ ሁለተኛ ክፍል ተፈታኞች ዕጣ ፋንታ እንደሚያሳስባቸው ተናግረዋል። ከመጡባቸው አካባቢዎች ያሉት ትምህርት ቤቶች ላለፉት ሶስት ወራት እንደተዘጉሙ ናቸውን ለአሜሪካ ድምፅ የገለጹት ተማሪዎቹ ከትምህርት ገበታ የራቁት ታናናሾቻቸው ከዚህ በኋላ ወደ ትምህርት ቤት የመመለስ እድላቸው ሊጠብ እንደሚችል ስጋት እንዳላቸውም ተናግረዋል። አስቴር ምስጋናው አነጋግራቸዋለች። በአማራ ክልል ደብረ ማርቆስ ከተማ የሚገኘው የሐዲስ ዓለማየሁ ልዩ አዳሪ ትምህርት ቤት ተማሪዎች እንደነበሩ የሚገልጹት ወንድማማቾቹ ስቲፋኖስ እና ኢዩኤል ሲሜንህ በ2015 ዓ.ም በሀገር አቀፍ ደረጃ በተሰጠው የ12ኛ ክፍል የዩኒቨርሲቲ መግቢያ ፈተና በብሔራዊ ደረጃ ከፍተኛ የሚባለውን ውጤት በማምጣት ሰሞኑን ወደ አዲስ አበባ ዩኒቨርሲቲ ገብተዋል። ወንድማማቾቹ ተማሪዎች እንደሚያስታውሱት በአማራ ክልል በመንግስት የጸጥታ ኃይሎችና በፋኖ ቡድን ታጣቂዎች መካከል እስካሁን የቀጠለው ግጭት የተጀመረው የዩኒቨርሲቲ መግቢያ ፈተናውን ለመውሰድ በተቀመጡበት እለት ነበር። እኔ የነገርኩሽ አሁን የመጀመሪያውን ተውስ ነው። ከዛ በኋላ በየቀኑ ሁሌ ያለ ታውክስ ምናምን አለ። እንዲሁም እዛው ውስጥ ራሱ ወሬ አለ። በጣም ብዙ ከባድ መሳሪያ እንትኖች ነበሩ ድምፆች እና ያን እየተፈተን ነበረ እያጠቆርን ምናምን ፈተና እያነበርን በዛ ሰዓት በጣም ተጨንቄን ራሱ ፈተና ራሱ ሊቋረጥ እንደሚችል ምናምን ጣፋንታችን ሊሆን ይችላል ፈተናችንን ደግሞ በወጡ በሰላም የሚሄዱን እርግጠኛ አይደለንም። አራት ዓመት በዛ ሁሉ ችግር ውስጥ አሳልፈን የተማርነው ነገር በቃ መና ሆኖ ብንቀረ ወይ እንዲያን በጣም ብዙ ነገሮችን ስናብሰለሰል ብዙ ነገሮች ውስጥ እንትን ስንል ነበረ። ውጤት ስንት ነበር ያመጣችሁት? እኔ 640 ነው ያመጣሁት። ባለፈው ዓመት ነሐሴ ወር በክልሉ መባባስ በጀመረው የትጥቅ ግጭት ምክንያት በአርባ ሁለት ትምህርት ቤቶች ላይ ጉዳት መድረሱንና ሁለት ሺህ የሚደርሱ ትምህርት ቤቶችም ስራ ባለመጀመራቸው ምክንያት ከ2.6 ሚሊዮን በላይ ተማሪዎች በትምህርት ገበታቸው ላይ እንዳልተገኙ በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ዘርፍ አስተባባሪና የትምህርት ቢሮ ኃላፊን ዶክተር ሙሉነሽ ደሴን ጠቅሶ ከአራት ቀናት በፊት የተላለፈው የአማራ ሚዲያ ኮርፖሬሽን ዘገባ ያሳያል። መንግስት በከፍተኛ ወጪ ያሳተማቸው የተማሪዎች የመማሪያ መጽሐፍትም በታቀደው መሰረት ለማሰራጨት እንዳልተቻለ ያመለከተው ዘገባው እስካሁኑ የዘለቀው አለመረጋጋትም በተማሪዎች ላይ የትራንስፖርት ችግር እንደፈጠረ አክሎ ገልጿል። ችግሩም በገሃድ የታዘቡት ተማሪ ኢዩኤል እና ስቴፋኖስ ስሜነህ ከደብረ ማርቆስ ከተማ ወደ አዲስ አበባ ለመምጣት ያሳለፉትን ውጣውረድ እንዲህ ያስታውሱታል። በአምስት ምናምን መኪና ነው እያቆራረጥን ከደብረ ማርቆስ ከተማ ከንቲባ ደብዳቤ አጽፈን እንደዚህ ለዚህ ነው ለትምህርት ነው የሚሄዱት፣ እንደዚህ እንደዚህ ኢንትራንስ ያመጡት ውጤት ይህን ያክል ነው ምናምን የሚል እየተራጽፈን ያንን እያሳየን ከደብረ ማርቆስ ከደጀን ባንድ መኪና፣ ከዛ ደግሞ እያልን እያልን እየተገለባበጠ በአምስት መኪና፣ ጠዋት 12 ሰዓት የወጣን 12 ሰዓት ነው እዚህ ራሱ 12 ተኩል ምናምን ነው አዲስ አበባ የገባ ነው። ተማሪ ቤተልሄም ምስጋናው በዚያው የአዲስ አለማየሁ ልዩ አዳሪ ትምህርት ቤት ትማር እንደነበርና ከፍተኛ ውጤት ካስመዘገቡ አርባ ሰባት ተማሪዎች መካከል እንደሆነች ትናገራለች። በአካባቢው ባለው ግጭትና ውጥረት ከፍተኛ የትራንስፖርት ችግር እንደገጠማት ቤተልሄም ታስረዳለች። እዚህ ለማምጣት ራሱ መንገዱን በጣም ፈርተን ነበር። ማል የሚያጋጥመው ችግር ከዚህ በፊት የነበረውን ተግዳሮች ስለምናውቅ ትንሽ ቤተሰብ ላይም ስጋት ነበር ያው ግን የመጣ ከጓደኞች ጋር ትንሽ ተሰባስበን መጀመሪያ እስከ ደጀን ድረስ በታክሲና ያቆራረጥን መጣን። ከዛ ከደጀን እዚህ ደግሞ ቀጥታ በባስ ነው የመጣነው። ማለፊያ ፍተሻዎች ምናምን ነበሩ። ያው መንገዱ ትንሽ አድቃኝ ነበር። የክልሉ የጸጥታ ችግር በታናሾቻቸው የወደፊት የትምህርት ጉዞ ላይ የሚፈጥረው እንቅፋት ደግሞ ይበልጥ እንደሚያሳስባቸው ተማሪዎቹ ስጋታቸውን አጋርተዋል። እኛ አምና የነበርንበትን በዚህ ጊዜ የነበርንበትን ስናስብ አምና እኛ በተረጋጋ ሁኔታ ውስጥ እየተማር የትምህርት ቤቱ የራሱ የሆነ ችግር ቢኖርበትም ልክላ ያልተማሉ ነገሮች ቢኖሩም ግን ከጸጥታ ችግር አንጻር ምንም የፀጥታ ችግር ሳይኖርብን እየተማር ትምህርታችንን ያስከትል እርስ በርሳችን እየተረዳዳን ለሀገራዊ ፈተናውም ለተለያዩ ነገሮች እራሳችንን ስናዘጋጅ ነበር። ዘንድሮ ግን እስካሁን ባለ መረጃ ድረስ ትምህርት ቤት አማራ ክልል ውስጥ በከፊል ነው የጀመሩት። አዲስ አለማየሁ ዋላሪ ትምህርት ቤትም እስካሁን ተማሪዎችን አልጠራም። ሌሎችም ቦታዎች ጋር እንደዚሁ የተለያዩ ትምህርት ቤቶች አልጠሩም እና ለእነዚህ ልጆች በጣም እንትናለን። ምክንያቱም ትምህርት ሌለው እየተማረ እነሱ ትምህርት አለማግኘታቸው ደግሞ ጊዜውም በጣም እየሄደባቸው ነው። ትንሽ ጊዜ እንኳ ቢሆን ትምህርት ያላገኙበት ይካካሳል፣ ግን በጣም ረጅም ጊዜ ትምህርት አጦ መቆየት እራሱ ትልቅ ለውጥ አለው። ምክንያቱም ትልቅ ጫና ያሳድራል። ምክንያቱም አሁን እነዚህ ልጆች ቀጣይ የሀገር አቀፍ ፈተና የሚወስዱ ናቸው። የተለያዩ ዓለም አቀፍ ነገሮች ራሳቸው የሚያሳትፉ ልጆች ናቸው። ይህ በሆነበት ራሳችንን ለትምህርት ጊዜ መስጠት ሲገባን፣ በዚህ ጊዜ ለትምህርት መሆን ሲገባው፣ በተለያዩ የሰላም ጸጥታ ችግሮች ምክንያት እስካሁን ትምህርት አለመጀመር፣ በተለያዩ የጦር ቀጠናዎች ውስጥ ራስን ማግኘት በጣም ከባድ ነገር ነው። ሌሎች ወንድሞቻችን እህቶቻችንም እንግዲህ ይህ ጊዜ አልፎ እነሱም የተሻለ ደረጃ እስኪ ለማየት ያውቃል የሚል የተባበሩት መንግስታት የህፃናት መረጃ ድርጅት ዩኒሴፍ በቅርቡ ባወጣው ሪፖርት በኢትዮጵያ በተከሰቱ ግጭቶች እና በተለያዩ አደጋዎች ምክንያት ሰባት ነጥብ ስድስት ሚሊዮን ህጻናት ከትምህርት ገበታ ውጪ እንደሆኑ አስታውቋል። በእውቁ ደራሲ በክቡር ዶክተር ሐዲስ ዓለማየሁ የተሰየመው የደብረ ማርቆስ ልዩ አዳሪ ትምህርት ቤት በ2015 ዓ.ምት ለመጀመሪያ ጊዜ ያስፈተናቸው 47 ተማሪዎች ከሀገሪቱ ከፍተኛ የሚባለውን ውጤት በማስመዝገባቸው ትላንት ማክሰኞ ከደብረ ማርቆስ ዩኒቨርሲቲ በሰሜን አሜሪካ ከሚኖሩ ትውልድ ኢትዮጵያውያን ከተለያዩ ተቋማት ተቋማትና ከማህበረሰቡ በገንዘብና በአይነት የማበረታቻ ሽልማትና ድጋፍ ተበርክቶላቸዋል። በሽልማቱ ላይ ወላጆቻቸው እንዲገ እንዲገኙ ጥሪ ቢደረግላቸውም በወቅታዊው የጸጥታ ችግር ምክንያት እንዳልተገኙ ለመታዘብ ችለናል። ለአሜሪካ ድምፅ አስቴር ምስጋና። Şah Çubatcığın aması ginaldına